ሳይንስና ህብረተሰብ። በርካታ ታዛቢዎች መቀመጫውን በአዲስ አበባ ያደረገውን የአፍሪካ ህብረት ኮሚሽንን ጥርስ እንደሌለው አንበሳ ይመለከቱታል። በአመት ሁለቴ በሚያካሄዳቸው መደበኛ ጉባኤዎቹም ሆነ በየጊዜው በሚጠራቸው አስቸኳይ ስብሰባዎች የሚያሳልፋቸውን ውሳኔዎች እንኳ በቅጡ መተግበር አይችልም ሲሉ ይወርፉታል። አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር ቻዳዊ ሙሳ ፋኪ መሐማት ይህ ትችት ዘልቆ የተሰማቸው ይመስላሉ። ጉዳዩን በሰኔ ወር መጨረሻ በአዲስ አበባ በተካሄደው የህብረቱ ጉባኤ ላይ አንስተውት ነበር። በውሳኔዎቻችንና በአፈጻጽማቸው ላይ ስላለው ከባድ ተቃርኖ አስመልክቶ ስናገር ይህ የመጀመሪያ ጊዜ አይደለም። ልዩነቱ ምንድን ነው? አሁን የክስተቱን ልክና የተቃርኖን መገለጫዎች በየዕለቱ ስጋፈጥ ራሴን ማግኘቴ ነው። አውቃለሁ፣ ችግሩ ቀላል አይደለም። ነገር ግን በድርጅታችን የሞራል ጤንነትና ተአማኒነት ላይ የሚያስከትለውን ተጽዕኖ ችላ እያልን ልንቀጥል አይገባም። ሁለት ነገሮች አሉ። ወይ የወሰናቸውን ውሳኔዎች ተቀብለን እንተገብራቸዋለን፣ አሊያም ለመተግበር ዝግጁ እስክንሆን ድረስ ውሳኔዎችን ከመቀበል እንቆጠባለን። መሐማት የሚመሩት ተቋም ላይ ቢያመሩም ህብረቱ ዓመታትን ወስዶም ቢሆን አንዳንዶቹን ውጥኖቹን ማሳካቱ አልቀረም። ከእነዚህ ስኬቶቹ መካከል የሚጠቀሰው የፓን አፍሪካ ዩኒቨርሲቲ ምስረታ ነው። ዩኒቨርሲቲው እንዲቋቋም የተወሰነው የዛሬ ዘጠኝ ዓመት ገደማ በተካሄደው የህብረቱ የመሪዎች ጉባኤ ላይ ነው። ያኔ የጉባኤው ዋና አርዕስት ትምህርት ነበርና አፍሪካ የራሷ የሆነ ዩኒቨርሲቲ እንደሚያስፈልጋት ስምምነት ላይ ተደረሰ። አምስቱ የአፍሪካ ቀጠናዎችም የዚህ ዩኒቨርሲቲ አካል የሆኑ ተቋማት እንዲኖራቸው ውሳኔ ተላለፈ። የፓን አፍሪካ ዩኒቨርሲቲ በቶሎ ወደ ስራ እንዲገባም አዲስ ተቋማትን ከመገንባት ይልቅ በየቀጠናው ካሉ ዩኒቨርሲቲዎች ጋር በትብብር መስራት እንደሚሻል ታመነበት። ይህን ተመርኩዞም ተቋማቱ በሀገራቸው እንዲመሰረቱ ፈቃደኝነታቸውን ካሳዩ የአፍሪካ ህብረት አባል ሀገራት ጋር የመግባቢያ ስምምነት ተፈጸመ። በዚህም መሰረት የሳይንስ ቴክኖሎጂና ፈጠራ ተቋምን በምስራቅ አፍሪካዊቷ ኬንያ እንዲሆን ተደረገ። የተቋሙ አስተናጋጅ በመዲናይቱ ናይሮቢ አቅራቢያ የሚገኘው የጆሞ ኬንያታ የእርሻና ቴክኖሎጂ የመንግስት ዩኒቨርሲቲ ሆነ። የምዕራብ አፍሪካ ቀጠናን ድርሻ ደግሞ ናይጄሪያ ወሰደች። በደቡብ ምዕራብ ናይጄሪያ በምትገኘው ኢባዳን ከተማ ያለው የሀገሪቱ የመጀመሪያ ዩኒቨርሲቲ የህይወትና የመሬት ሳይንስ ተቋምን የማስተናገድ ኃላፊነት ተረከበ። ካሜሮን የማዕከላዊ አፍሪካ ቀጠናን ወክላ የአስተዳደር ሂዩማኒቲና የማኅበራዊ ሳይንስ ተቋምን ወደ ሀገሯ አመጣች። በመዲናዋ ያውንዴ የሚገኘውንና በከተማይቱ ስም የተሰየመውን የሀገሪቱን ዩኒቨርሲቲ የተቋሙ መናኸሪያ አደረገች። የሰሜን አፍሪካ ቀጠና ተወካዩ አልጄሪያ ትሌምሰን በተሰኘው ከተማዋ ያለውን ዩኒቨርሲቲ ለውሃና የኤነርጂ ሳይንስ ተቋም መደበች። በደቡባዊ አፍሪካ ቀጠና ይመሰረታል የተባለው የህዋ ሳይንስ ተቋም ግን ገና በሂደት ላይ ነው። እነዚህ ተቋማት በተለያየ የትምህርት ዘርፍ ላይ እንዲያተኩሩ ቢደረግም በሁሉም ግን ትምህርቱ የሚሰጠው በሁለተኛ ዲግሪና ከዚያ በላይ ነው። ይህም ቢሆን የፓን አፍሪካ ዩኒቨርሲቲ ከተቋቋመበት ዓላማ ይመዘዛል። ወይዘሮ እልልታ አስመላሽ በፓን አፍሪካ ዩኒቨርሲቲ የአስተዳደር ጉዳዮች ረዳት ናቸው። የትምህርት ዘርፎቹ የተመረጡበትን መነሾ በማስረዳት ይጀምራሉ። አፍሪካ የሚያስፈልጋት ምንድን ነው በሚለው ነው እና የራሳችንን ተማሪ ራሳችን ልናስተምራቸው ይገባል። ማለት ጎበዝ ልጆች አሉ ለነሱ ትምህርት ይሄ ማስተርስ እና ፒኤችዲ ብዙ ጊዜ ከአፍሪካ ውጭ ነው የሚሰራው። ነግን እዚሁ ከሆኖ መሰራት ይችላል። እሱን ነው የተማረ ሀይል ማብዛት ነው ዋና ኤሙ ጎሉ፣ የተማረ የወጥ ወጣት ሀይል ማብዛት ነው። የከፍተኛ ትምህርታቸውን በተከታተሉ አፍሪካውያን ላይ ከሚቀርበው ትችት አንዱ የማስተርስና ዶክትሬት ትምህርታቸውን ለመከታተል በሄዱበት አገር በዚያው የመቅረት ዝንባሌያቸው ነው። የሚፈለገውን ትምህርት በአህጉሪቱ ተቋማት መስጠት ከተቻለ የተማረ ሰው ኃይል ኩብለላን ማስቀረት ይቻላል የሚል እምነት በፓን አፍሪካ ዩኒቨርሲቲ አቀንቃኞች ዘንድ አለ። ሀያና 30 ዓመታት በውጭ አገር ቆይተው ከሚመለሱ የሀገሪቱ የተማሩ ሰዎች ይልቅ በእነዚህ ተቋማት ውስጥ ተምረው ወደ የሀገራቸው የሚመለሱ ትኩስ ኃይሎች በፖሊሲ መቅረጹም ሆነ ተቋማትን በመምራት ውጤት እንዲያመጡ ይሻሉ። ይህን ዓላማ አንግባው ተማሪዎችን መመልመል የጀመሩት በየቀጠናው ያሉ ተቋማት በራቸውን ክፍት ያደረጉት ከአራት ዓመት በፊት ነው። የመወዳደሪያ መስፈርቶችን አሟልተው ተቋማቱን ከተቀላቀሉት ተማሪዎች መካከል ኢትዮጵያውያንም አሉበት። ከእነዚህ ተማሪዎች ውስጥ በአልጄሪያው ትሌምሰን ዩኒቨርሲቲ የሚማሩ ሶስት ኢትዮጵያውያን ባለፈው ሳምንት የዶይቼ ቬለ ራዲዮ ጣቢያ ወደሚገኝበት የጀርመኑ ቦን ከተማ መጥተው ነበር። አንደኛዋ ረሄማ ከድር ትባላለች። በትሌምሰን ዩኒቨርሲቲ የውሃና የኢነርጂ ሳይንስ ተቋም ውስጥ በውሃ ፖሊሲ ሁለተኛ ዲግሪዋን ለመያዝ እያጠናሽ ትገኛለች። አብረዋት ከሃያ ሁለት የአፍሪካ ሀገሮች የመጡ ተማሪዎች አሉ። በተቋሙ በኢትዮጵያ ዩኒቨርሲቲዎች የማይሰጡ የትምህርት አይነቶችን እየተማሩ እንደሚገኙ ታስረዳለች። በተቋሙ ያገኘችውንም ጠቀሜታ ትዘረዝራለች። እንደሚታወቀው እኛ ዩኒቨርሲቲ ያለን የወተር ማለት ነው። እኔም ባክግራውንድ የነበረኝ ወተር ኢንጂነሪንግ ተማሪ ነኝ። እኔ ሀሮማ ዩኒቨርሲቲን የጨረስኩት የመጀመሪያን ዲግሬ ማለት ነው። ከዛ የተለየ ምን አዲስ ነገር ታገኛላችሁ እዚህ ዩኒቨርሲቲ በወተር ፊልድ መማራችሁ የሚለው ኢትዮጵያ እያለው ስትማር የሆነ እይታህ የተገደበ ነው። ኢትዮጵያና ኢትዮጵያ ብቻ ያሉት ችግሮች የሚለው ነው። እዚህ ሲመጣ ከተለያዩ ሀገሮች የመጡ ተማሪዎች ነው። ከተለያየ ሀገር የመጣ አይዲያ ነው እዚህ ላ ሼር የሚደረገው ማለት ነው። እኛ ያላየነውን አንግል ከሌላ ተማሪዎች ኤክስፒሪየንስ፣ ከሌላ ሀገሮች፣ ከሌላ አፍሪካ ሀገሮች የምንወስደው ነገር አለ። ያን ነገር በትክክለኛ ስራ ላይ ተግባር ላይ ማወር ከቻልን፣ እዚህ ያለውን ኤክስፒሪየንስ ሀገራችን ሄደን ሼር የማናደርግበት ምንም ምክንያት የለም። ሁለተኛ ምንም እኔ የወተር ተማሪ በሆንም የኤነርጂ ተማሪዎች አሉ ከኢትዮጵያም ኢነርጂ ኢንጂነሪንግ፣ ኢነርጂ ፖሊሲ የሚማሩ አለ። ይሄ ፊልድ እንደ ኢትዮጵያ ገና አዲስ ነው ኦር የለም ማለት ይቻላል። ብዙውን ጊዜ ኢትዮጵያን ስንል ኢነርጂ ላይ ብዙ መሰራት ያለባቸው ስራዎች አሉ። ይሄኛውን ኤክስፒሪየንስ ሼር ማድረጋችን የተለያዩ ቴክኖሎጂዎችን ወደ ሀገራችን ማምጣት የሚያስችሉ ኤክስፐርቶችን ማፍራት እንችላለን የሚለው ነገር እንደ ትልቅ አቅም ማየት እንችላለን። ዳዊት ዘሩ ረሄማን ጨምሮ ከዘጠኝ ኢትዮጵያውያን ጋር በትሌምሰን ዩኒቨርሲቲ ትምህርቱን የሚከታተል ወጣት ነው። ከመቀሌ ዩኒቨርሲቲ በባዮኬሚካል ኢንጂነሪንግ ተመርቆ በድሬዳዋ ዩኒቨርሲቲ ለሁለት ዓመት ያህል አስተምሯል። አሁን በኢትዮጵያ ዩኒቨርሲቲዎች ውስጥ የማይሰጠውን ኢነርጂ ኢንጂነሪንግ እየተማረ ይገኛል። በዩኒቨርሲቲ ቆይታው በኢትዮጵያ በኃይል አቅርቦት በኩል ያለውን ችግር ይበልጥ የመመርመር ዕድል አግኝቷል። በኢነርጂ አሁን ኢትዮጵያ ባለው የእድገት ስታተስ እድገቱ በጣም በፍጥነት ሲሄድ የኢነርጂ ዲማንድ በ30 ፐርሰንት እጥፍ እየጨመረ ነው። የኤነርጂ ፍላጎት ፕሮዲስ ከምናደረገው ሬት በጣም ክፍተት አለው። አሁን እኔ ከማየው ማለት ነው እዚህ መጥቼም ሌላ እዛ ሙ ማለት ነው ኤነርጂ ኤፊሽንሲ ኤንድ ማኔጅመንት ላይ ችግር አለብን። ኤፊሽንትሊ ነው የምንጠቀመው ወይ ለምሳሌ ራቅ ያሉ ቦታዎች ላይ ግሪድ ኮኔክትድ የሆነ ኤነርጂ ሲስተም ከምትሰጣቸው ማለት ነው ኦፍ ግሪድ እዛ ብንጠቀም ማለት ነው ኢትዮጵያ ላይ በጣም ኃይለኛ አሁን ለምሳሌ በጣም ጥሩ የሆነ የዊንድ ሶላር ፖቴንሻል አለ። ስለዚህ እነሱ ላይ ኢንቨስት ብናረግ ይሄ የምንጠቀመውን ግሪድ ኮኔክትድ የሆነ ኢነርጂ ኢፊሽንት በሆነ መልኩ ለኢንዱስትሪዎች፣ ለተለያዩ እንደዚህ አይነት የኢኮኖሚ ኢንቨስት የምናደረግበት ኢኮኖሚ ሴክተሮች ላይ እዛ ላይ ፎከስ ብናደረግ ና የተለያዩ ቦታዎች ላይ ደግሞ ኦፍ ግሪድ የሆኑ ሲስተም ብንሰጣቸው እንደዚህ እንደዚህ የሚሉ ነገሮች አሉ። እነሱ ላይ ያው እንግዲህ ከተለያዩ ኤክስፔሪያንሶች ካገኘም በኋላ እዛ ሄደን ኢምፕሊመንት የምናረገው ኦር የምንሰራው ነገር ይታየኛል ብዬ አስባለሁ። በሚቀጥለው ዓመት የሚመረቁት ረሂማና ዳዊት የቀሰሟቸውን ልምዶችና እውቀቶች ወደ ተግባር የለውጡ እንደው የሚታይ ነው። ተቋማቸው የመጀመሪያ ተማሪዎቹን ባለፈው ዓመት ሲያስመርቅ አንድ ኢትዮጵያዊ በህዋ ኢንጂነሪንግ ዘርፍ የማስተርስ ዲግሪውን ጭኗል። ስድስት ኢትዮጵያውያን በዚህ ዓመት ይከተላሉ። ትልቁ ጥያቄ ግን እኒህም ምሩቃን በሀገራቸው ተገቢውን ቦታ ያገኙ ይሆን ወይ የሚለው ይሆናል። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለም ወልደየስ ነኝ። መልካም ጊዜ።